ረቡዕ ዕለት ዋሽንግተን ዲሲ በተፈጸመው እና እስካሁን በታወቀው ለአራት ሰዎች መሞትና ለበርካቶችም እስር ምክንያት በሆነው ሁከት የዓለም መሪዎች ድንጋጤያቸውን እየገለጡ ነው። ሁከቱ የተፈጠረው የፕሬዝዳንት ዶናልድ ትራምፕ ደጋፊዎች በኅዳር ወር ላይ በዩናይት ስቴትስ በተካሄደው ምርጫ ያሸነፉትን ጆ ባይደንን ውጤት ተቃውመው ወደ ምክር ቤቱ ባመሩበት ወቅት ነው። የዩናይትድ ስቴትስ ፍርድ ቤቶች ትራምፕ ምርጫው ተጭበርብሯል ሲሉ ያቀረቡትን አቤቱታ በተደጋጋሚ ውድቅ ማድረጋቸው ይታወቃል። ሄንሪ ሬጅዌል ከለንደን ያደረሰንን ዘገባ ስምንሽ ቆይታ አቀርበዋለች። ሩብለት በዩናይትድ ስቴትስ ምክር ቤት በተፈጠረው ሁከት የአውሮፓ ወዳጅ ሀገራት መሪዎች ድንጋጤያቸውን እየገለጹ ነው። ከነዚህ መካከል የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሁኔታው አሜሪካንን አይወክልም ብለዋል። ዛሬ በዋሽንግተን ዲሲ የተፈጠረው ነገር በእውነቱ አሜሪካን የሚገልጽ አይደለም። የጀርመኗ ቻንስለር አንጌላ ማርኬል በበኩላቸው ዲሞክራሲ በተፈጠረው ነገር እንደማይሸነፍ ተናግረዋል። ዲሞክራሲ ከአጥቂዎችና ሁከት ፈጣሪዎች የበለጠ ጠንካራ ነው። በትዊተር ገጻቸው ላይ አስተያየታቸውን ያሰፈሩት የእንግሊዙ ጠቅላይ ሚኒስቴር ቦሪስ ጆንሰንም በተመሳሳይ በአሜሪካ የተፈጠረውን ሁከት የሚያሳፍር ሲል ገልጸውታል። የሀገር ውስጥ ጉዳይ ሚኒስትራቸው ፕሪቲ ፓቴል ደግሞ ለሁኔታው ፕሬዚዳንት ዶናልድ ትራምፕን ተጠያቂ አድርገዋል። የእሳቸው ንግግሮች ናቸው ወደ ሁከት እንዲያመሩ ያደረጉት። ነገር ግን እስካሁን ድረስ የሆነውን ነገር አላወገዙም። ይህ ደግሞ ፍጹም ስህተት ነው። ሌላው በአሜሪካ በተፈጠረው አስደንጋጭ ሁከት ዙሪያ አስተያየታቸውን የሰጡት ደግሞ በምጽሐረ ቃሉ ኔቶ በመባል የሚታወቀው ሀያ ዘጠኝ አባል አገራት ያሉት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ዋና ስራ አስኪያጅ የንስ ስቶልትንበርግ ናቸው። ስቶልትንበርግ በትዊተር ገጻቸው ላይ ባሰፈሩት ጽሁፍ በዋሽንግተን ዲሲ የታየው በጣም አስደንጋጭ ነው። በአሜሪካ በዲሞክራሲ መንገድ የተካሄደው ምርጫ ውጤት ሊከበር ይገባል ብለዋል። የተባበሩት መንግስታት ድርጅትን በቃል አቀባዩ አማካኝነት የፖለቲካ አመራሮች ተከታዮቻቸው ወደ ሁከትና ብጥብጥ እንዳያመሩ የማድረግ ኃላፊነት አለባቸው በማለት በዚሁ በአሜሪካ በተፈጠረው ሁከት ዙሪያ ላይ አስተያየቱን ሰጥቷል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁም አጋር አገራቸው በሆነችው አሜሪካ የተፈጠረው ከሀገሪቱ መርሆ ጋር የማይሄድ ነው ብለዋል American democracy has always inspired me. ሁሌም የሚያነቃንቀኝ ነገር ቢኖር የአሜሪካ ዲሞክራሲ ነው። ህገወጥነትና ብጥብጥ ከአሜሪካውያን እሴቶችና እስራኤላውያን ከፍተኛ ዋጋ ከሚሰጡት መርሆ ጋር ፍጹም የሚጣረስ ነው። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ደግሞ በትዊተር ገጻቸው ላይ የዲሞክራሲ ሂደት በህገወጥ ተቃውሞ እንዲቀለበስ ሊፈቀድ አይገባም ሲሉ አስተያየታቸውን ሰጥተዋል። በዋሽንግተን ዲሲ በተፈጠረው ሁከት ዙሪያ አስተያየታቸውን የሰጡት ወዳጅ ሀገራት ብቻ አይደሉም። የተቀናቃኝ ሀገራት መሪዎችም ዋሽንግተንን እየወረፉ ናቸው። ከነዚህም መካከል የኢራኑ ፕሬዚዳንት ሀሰን ራውኒ በቴሌቪዥን ቀርበው ባደረጉት ንግግር የተፈጠረው ነገር የምዕራቡ ዓለም ዲሞክራሲ ምን ያክል በቀላሉ ተሰባሪ መሆኑን ያሳየ ነው ሲሉ ተናግረዋል። ቬንዙዌላ ዩናይትድ ስቴትስ ያጋጠማት በሌሎች ሀገራት ውስጥ የምትጭረው ጠብ ነው ስትል መግለጫ ስታወጣ፣ ቻይና በበኩሏ ነገሩን ለመጠምዘዝ ሞክራለች። የዩናይትድ ስቴትስ መገናኛ ብዙኃን በአንድ ድምፅ የተፈጠረውን ሁከት ወንበዴዎች፣ አክራሪዎች፣ እኩይ ባህሪና አሳፋሪ የመሳሰሉ ቃላትን በመጠቀም አውግዘውታል። ግን በሆንግ ኮንግ ሁከት ያስነሱ ተቃዋሚዎችን ለመግለጽ የተጠቀሟቸው ቃላቶች ምንድናቸው? የሚያምር እይታ ነው ብለው ነበር። ሁከት ፈጣሪ ተቃዋሚዎችን እንደ ጀግና አቅርበው አሜሪካ ከጎናቸው ትቆማለች ነበር ያሉት። በተባበሩት መንግስታት ድርጅት የሞስኮ አምባሳደር የሆኑት ዲሚትሪ ፖሊያንስኪም በአሜሪካ የተፈጠረውን እንደ አውሮፓውያን አቆጣጠር በ2014 በዩክሬን ከነበረው አብዮት ጋር በማወዳደር ተመሳሳይ ሁኔታዎች በዋሽንግተን ዲሲ እየታዩ ነው ሲሉ በትዊተር ገጻቸው ላይ ጽፈዋል። የዩናይትድ ስቴትስ ወዳጆች አብዛኞቹ አሜሪካውያን በዲሞክራሲያቸው ላይ በደረሰው ሁከት የተሰማቸውን ህመም ይጋራሉ። ጠላቶቿ ግን የተፈጠረውን ክስተት የፖለቲካ ውጤት ለማስቆጠር እንደ ድል እየተጠቀሙበት ነው። በሄነሪ ሪጅዌል ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ፋክስ ቨርጂኒያ